አሁን የምሽቱ አብይ ርዕስ ይቀርባል። መንግስት ለመምህራን ያደረገው የደሞዝ ስኬል ማስተካከያ እንጂ የደሞዝ ጭማሪ አይደለም ሲል የትምህርት ሚኒስቴር አስታውቋል። ባለሥልጣናት በቴሌቪዥን የገለጹትና የተደረገው ጭማሪ አይገናኙም በሚል ካለፈው ሐሙስ ጀምሮ ስራ ካቆሙት መምህራን መካከል ዛሬም ማስተማር ያልጀመሩ አሉ። ከትምህርት ሚኒስቴር የኮሚዩኒኬሽንስ ዳይሬክተር አቶ ጴጥሮስ ወልደ ጊዮርጊስ ጋር አጭር ቆይታ ያደረገው እስክንድር ፍሬው ተከታዩን ዘግቧል። የትምህርትና የሲቪል ሰርቪስ ሚኒስትር ዴታዎች የሆኑ ከፍተኛ ባለስልጣናት አዲስ ባሉት የመምህራን ደሞዝ ማሻሻያ ላይ መግለጫ የሰጡት ባለፈው ሰሞን ነው። ባለስልጣናቱ የተጠቀሙበት አገላለጽ ከፍተኛ ለውጥ የተደረገ የሚያስመስል ነበር ያሉ መምህራን ታዲያ ሰሞኑን በተቃውሞ ላይ ናቸው። በዚሁ የመምህራን ቅሬታ ላይ ምላሽ ይሰጡኝ ዘንድ ከትምህርት ሚኒስቴር የኮሚኒኬሽን ዳይሬክተር አቶ ጴጥሮስ ወልደ ጊዮርጊስ ጋር አጭር ቆይታ አድርጊያለሁ። በጉዳዩ ላይ እየተዘገቡ ካሉ ነገሮች መሀል መስተካከል አለበት ካሉት ነጥብ ጀምረዋል። ስለተሰጠኝ እድል አመሰግናለሁ። በመሰረቱ መስተካከል ያለበት ነገር አሁን የተደረገው የደሞዝ ጭማሪ ሳይሆን የደሞዝ ስኬል ማሻሻያ ነው። የተደረገው የደሞዝ ጭማሪን አስመልክቶ ወደ 39 ፐርሰንት የሚያህል ጭማሪ አምና ተደርጓል ተደርጓል። ዘንድሮ ግን ይህንን የደሞዝ ስኬል ማሻሻያውን ስርዓት ለመተግበር ከሲቪል ሰርቪስ ጋር በመሆን ከትምህርት ሚኒስቴርና እንዲሁም የመምህራን ማህበር አንድ ላይ በመሆን ጥናት አድርገው በተገኘው ውጤት ነው ይህ የደሞዝ ስኬል ማሻሻያ የተደረገው እንጂ የደሞዝ ጭማሪ እንዳይደለ በዚህ አጋጣሚ ልገልጽልህ ወዳለሁ። ተጨማሪው አምና የተደረገው ያው የአገሪቱን አቅም ባገናዘበ መልኩ ለሁሉም ተደርጓል። ያሁኑ ግን የደሞዝ ስኬል ማሻሻያ ስርዓት ነው የሚል ነው ያለው። እዚህ ላይ አቶ ጴጥሮስ የደሞዝ ስኬሉን ተከትሎ ግን የተደረጉ ጭማሪዎችም አሉ። ለምሳሌ የመጀመሪያውንና የመጨረሻውን የመምህራን የእድገት መሰላል ብናይ ለጀማሪ መምህር ሰባ ሶስት ብር ለመሪ መምህር መጨረሻ ደረጃ ላይ ላለው ደግሞ የመቶ አርባ ሁለት ብር ጭማሪ ተደርጓል። መምህራን በተመለከተ የተደረጉ ለውጦችን አስመልክቶ ሰፋ አድርገ እንድነግር ከፈለግ የሁሉም መምህራን ደሞዝ ከሌሎች የመንግስት ሰራተኞች መነሻው ቀደም ሲል አንድ እርከን ከፍ ይል ከነበረው አሁን በሁለት እርከን ከፍ እንድል ተደርጓል። ቀደም ሲል የመምህራን የሙያ እድገት መሰላል ይላል። ስድስት ደረጃዎች የነበሩት ሲሆን አሁን በማመሻሻያው ሰባት ደረጃዎች እንዲኖሩ ተደርጓል። መምህራን ባሉበት የእድገት መሰላል ደረጃ ውስጥ የደሞዝ እርከን ጣሪያ ከሌሎች የመንግስት ሰራተኞች በተለየ መልኩ እንዲያድግ ተደርጓል። ምናልባት አሁን እዚህ ጋር ያለው ያልጠራው አመለካከት ወይም እይታ ብዬ ማስበው ምንድን ነው የተደረገው የደሞዝ ጭማሪ ያለ መሆኑን አንዳንድ ሚዲያዎችም የተረዱት አይመስለንም። ስለዚህ የደሞዝ ጭማሪ ሳይሆን የስኬል ማሻሻያ ተደርጎ ብወሰድ የሚል እይታን ያለኝ አሁን ባልኩ መልኩ ያሉት ለውጦች እነዚህ ናቸው። እዚህ ላይ ተጨማሪ ጥያቄ ላንሳ። ለምሳሌ በሁለት ስኬል ከፍ እንዲል ተደርጓል። መነሻ ደሞዝ ብለውኛል ይመስለኛል የመምህራን መነሻ ደሞዝ። ዞሮ ዞሮ ግን አንድ መምህር ለምሳሌ አንድ ጀማሪ መምህር አሁን በተደረገው ማስተካከያ የሚጨምርለት ሰባ ሶስት ብር ነው። መሪ መ መምህሩ ላይ የሚጨመረው መቶ አርባ ሁለት አምና የተደረገው የደሞዝ ጭማሪ እንደተጠበቀ ሆኖ ይህ ካሪየር ስትራክቸር ሶስት ዓመቱን የተጠበቀ ባሉት ደሞዛቸው ላይ ያን አሁን የገለጽከውን ጭማሪ እየተጨመረባቸው እንዲሄድ የሚያደርግ ስርዓት ነው አሁን የተዘረጋው እንጂ ምናልባት ሶሳይቲው ማህበረሰቡ መረዳት ያለበት ልክ የደሞዝ ጭማሪ እንደተደረገ ተደርጎ የንግዱ ማህበረሰብን በኛ ላይ እንደዚህ አይነት ጭማሪዎችን ሊያመጣ ይችላል በሚል አንዳንድ አሉታዊ እንቅስቃሴዎችን ሊያደርጉ ይችላሉ። መምህራን ያንን ደግሞ ሰላማዊ በሆነ መልኩ በውይይት ሊፈቱ ዘንድ ይገባል። እየፈቱም ነው ያሉት በተለያዩ ትምህርት ቤቶች። እንደዚህ አይነት ጥያቄዎች ላይ የጠራ ግንዛቤ ለመያዝ የጠራ እውነትን ለመረዳት ከትምህርት ቤቱ ማህበረሰብ አመራሮችና ከመንግስት አካላት ጋር ውይይት የደረጉ እየፈቱ በትክክል የመማር ማስተማር ሂደታቸውን እያከናወኑ ያሉበት ሰዓት ላይ ነው የምንገኘው። እስክንድር፣ ይህንን የምንመለስበታለን። አሁን የጠቀሱትን ርስ ነገር ግን አሁን የመምህራኑ ዋነኛ ቅሬታ አቶ ጴጥሮስ በመገናኛ ብዙኃን የደሞዝ ጭማሪ የሚሆን አሁን እርስዎ በገለጹበት መንገድ የደሞዝ ስኬል ማሻሻያው ይፋ ሲደረግ ጭማሪውን ይፋ ያደረጉት ማሻሻያውን ወይም ይፋ ያደረጉት የመንግስት ባለስልጣናት የተጠቀሙበት አገላለጽ ነው ለቅሬታችን ለተቃውሞችን፣ መነሻው ይላሉ፣ ያነጋገርናቸው መምህራን። የቀደመውን የሙያውን ክብር የሚመልስ የመምህሩን ኑሮ የሚያሻሽል፣ ፍልሰትን የሚያስቀር በሚል መንገድ የተደረገው ማሻሻያ ወይም ጭማሪ ከፍተኛ እንደሆነ አድርገውን ያቀረቡት ይህ ደግሞ ትክክል አይደለም በህብረተሰቡ ዘንድም የተሳሳተ ግንዛቤ እንዲኖር ስለ ጭማሪው አድርገዋል ይላሉ። ምንድን ነው የእናንተ አስተያየት በዚህ ላይ? ዞሮ ዞሮ መንግስት የመምህርነትን ሙያ ትልቅ ቦታ ሰጥቶት ትልቅ ክብር ሰጥቶት እንደያዘው ልንረሳው ዘንድ የሚገባ ጉዳይ አይደለም። ምክንያቱም የእድገትና ትራንስፎርሜሽን እቅድ ብለን ስናወራ መምህራኖቻችን ላይ ነው የሚያርፈው። አሁን ምናልባት ይህ የተባለው የደሞዝ ጭማሪ ተብሎ የተገለጸው የደሞዝ ጭማሪ ነው በሚል ስለወሰዱ ውስጣቸውን ሊያስከፋ ሊያጠፋው ይችላል አይደለም ይሄ ደሞዝ ጭማሪ አይደለም ነው ካለው ከመንግስት ሰራተኛ ስኬል ደጋግሜ እንደገለጽኩልህ የመምህራኖች እስኬል የተለየ ነው። ከፍታ አለው። ይሄ ደግሞ የተሰጠ ትኩረትን ነው የሚገልጸው። ምናልባት ግልጽ ያልሆኑ ነገሮች ካሉ እነዚህን ለመረዳት አሁን የተጀመሩት ውይይቶችም አሉ። እነዚህ የተወያዩ መፍትሄዎችን መስጠት እንደሚቻል ነው እኔ ያለኝ መረዳት እንጂ ለምሳሌ ምናልባት በመገናኛ ብዙሀን በቴሌቪዥንና በሬዲዮ የቀረበው አገላለጽ የፈጠረባቸውን ስሜት መምህራኑ በዛ ዝነናል እያሉ ነው እና ከዚህ አንጻር ምን መፍትሄ አለ ብለው ያስባሉ እርስ ያለው ምክንያቱም በዛ መንገድ በተጋነነ መንገድ ተገልጿል። የተደረገው ማሻሻያ ወይም ጭማሪ ነው የመምህራኑ ነው ጥያቄ። በዚህ ላይ ያለ መፍትሄ መወያየት ነው ሐሳቡ ሲገለጽ የነበረው ሐሳብ ይሄ ነው ብሎ ማስረዳት ነው እየተደረገ ያለው። አሁንም ቢሆን በየትምህርት ቤቶቹ እየተገኙ የሚመለከቷቸው አካላቶች ያናገሯቸው ነው ልንነገር የታሰበው ነገር ይሄ ይሄ ነው እያሉ ያስረዷቸው። በመጨረሻ ላይ አሁን በመግባባት ላይ ደርሰው አብዛኛዎቻቸው ወደ ስራዎች ቤታቸው ተመልሰው የሰሩ ያሉበት ሁኔታ ነው ያለው። በውይይት የተወሰደውን የሁለት ሰዓትና የሶስት ሰዓትን ጊዜ ቆይታ ስራ እንደቆመ አድርገው አንዳንድ ጋዜጣዎች ይጽፋሉ። ና ትምህርት የቆመበት ሳይሆን መምህራኖቹ ይህንን ጥያቄ በጠራ መልኩ እንዲገለጽ በፈለጉት መሰረት ውይይት ተደርገው በውይይት እየተፈታ ያለበትን አግባብ ሰዓት ትምህርት እንደቆመ አድርገው የሚያስተላልፉም አሉ። ና ይሄ እንዳይደለም በዚህ አጋጣሚ ልገልጽ ልፈልጋለሁ። አቶ እስከንድር እዚህ ላይ ግን አቶ ጴጥሮስ ለምሳሌ የተዛወረ የተመለከትኳቸው ትምህርት ቤቶች አሉ ይላሉ ኮኮ በጸባ ለ ግለጽ ለወት ትምህርት አልነበረም። ተማሪዎቹም በግቢው አልነበሩም። መምህራኑ እያስተማሩ አልነበረም። ሌሎች ትምህርት ቤቶች ለምሳሌ እንደ መነን ወይ ደግሞ በአሁኑ አጠራሩ እንደ የካቲት አስራ ሁለት አይነቶች ሌሎችም ትምህርት ቤቶች ደግሞ መምህራኑም አሉ፣ ተማሪዎቹም አሉ። ነገር ግን መምህራኖቹ ክፍል አይገቡም ወይ ደግሞ ስራ ቆመዋል። ያንን ነው ስራ እንደ ቆመ ተደርጎ እየተነገረ ያለው እኔ እንዳየሁት ማለት ነው። በየቦታው ተዘዋውሮ ተመልክቻለሁ። እውነትም ትምህርት አልነበረም። ስራ ቆሞ ነበር በአንዳንድ ትምህርት ቤቶች። ከዚህ ጋር በተያያዘ ሌላ ጥያቄ ላንሳ። በውይይት ለመፍታት ጥረት እያደረግን ነው ብለዋል አቶ ጴጥሮስ። ነገር ግን አንዳንድ አንድ ትምህርት ቤቶች የተለጠፉ ማስጠንቀቂያዎች አሉ ለመምህራኑ ለምሳሌ በኮከበ ጽባሕ ለመቶ አምስት መምህራን የተለጠፈ ማስጠንቀቂያ ትናንት ስራ ካልጀመሩ በገዛ ፈቃዳቸው ስራቸውን እንደለቀቁ እንደሚቆጠር ህጋዊ እርምጃም እንደሚወሰድባቸው ተገልጾላቸዋል። ትናንትና ደግሞ መምህራኑ ስራ አልጀመሩም ነበረ። ይሄ እንዴት ነው የሚታየው? እርስዎ ውይይት ብለው ከገለጹት ጋር ማለት ነው። ጥሩ ጥያቄ ነው። ይሄ እንግዲህ የአሰራር ተዋረድ አለን። ይሄ ፌዴራል ኢንስቲትዩሽን ነው። ትምህርት ሚኒስቴር ነው። ትምህርት ቤቶች በየክልል ትምህርት ቢሮዎች ይመራሉ። ይህንን ቀጥተኛ መልስ ከአዲስ አበባ ትምህርት ቢሮ ማግኘት ይቻላል። ይሁን እንጂ ጠቅለል ያለውን መልስ ለአንተ እኔ መስጠት የሚችለው እነዚያ ሰዓቶች የውይይት ሰዓት ናቸው። ተማሪዎችንም አናግረሃል አንተ መምህራኖችንም ልታናገራቸው ትችላለህ። ና እንደዚህ አይነት ኮንፊዥን ሲፈጠር መወያየት የግድ ስለሚል በዚያ ሰዓት የተደረገ ውይይት ነው። ያም ሆኖ ያላቸውን ሀሳብ ማቅረብ እንደሚችሉት ስራቸውን እየሰሩ ዲሞክራሲያዊ በሆነ መልኩ ማቅረብ እንደሚችሉ ይታመናል። ውጤታማ ነው የሚመስለው ይመስለኝ አሁን እየተመካከሩ ያው የውይይትታታቸውን ጨርሰው ወደ ስራ ገበታቸው እየተመለሱ ያሉበት አግባብ ነው ያለው። አቶ እስክንድር ለበለጠ ደግሞ የሚመለከታቸውን የስራ ክፍሎች ማናገር የምትችል ይሆናል። ወደ ክልል ትምህርት ቢሮዎችም መንቀሳቀስ ትችላለ። ደብዳቤዎቹን በተመለከተ አቶ ጴጥሮስ ያልመለሱት ጥያቄ አለ። በውይይት ለመፍታት እየሞከርን ነው የሚል ነገር ነው። እርስዎ የጠቀሱት ማስጠንቀቂያዎች የተለጠፉባቸው ትምህርት ቤቶች አሉ። ምናልባትም ማስጠንቀቂያዎቹ ከተተገበሩ፣ ለምሳሌ ከአንድ ትምህርት ቤት ብቻ መቶ አምስት መምህራን ይባረራሉ ማለት ነው። ይሄ እንዴት ነው የሚታየው? በዚህ ላይ ስለ ማስጠንቀቂያው ስለ ጻፈው ነገር እኔ በግሌ መረጃ የለኝም። እንዴት ሊሆን እንደምችል የምንከታተለው ጉዳይ ይሆናል። ስራ ካቆሙ የአንደኛና ሁለተኛ ደረጃ ትምህርት ቤቶች መምህራን መካከል ዛሬም ማስተማር ያልጀመሩ ይገኛሉ። ለበርካታ መምህራን የማስጠንቀቂያ ደብዳቤዎች እስከ መለጠፍ ይሄዱም አሉ። ቀደም ሲል እንደተገለጸው ኮኮ በጽባ ሁለተኛና የመሰናዶ ትምህርት ቤት ለ15 መምህራን ቡልቡላ ሁለተኛ ደረጃ ትምህርት ቤት ደግሞ ለ76 መምህራን ማስጠንቀቂያ መለጠፋቸውን በማሳያነት መጥቀስ ይቻላል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድር እናመሰግናለን። አንዳንድ የአዲስ አበባ የሁለተኛ ደረጃ ትምህርት ቤቶች የትምህርት ማቆም አድማ አድርገው እንደነበረ መዘገባችን ቀደም ሲልም ተመልክቷል። ሌሎች በአገሪቱ በሚገኙ ትምህርት ቤቶች ውስጥ የሚያስተምሩ መምህራነስ? የዝግጅት ክፍላችን ወደ ሰሜን ጎንደር ደንቢያ ወረዳ፣ ሰሜን ወሎ ወልዲያ ከተማ የአዲስ አበባ ዙሪያ መምህራንንም አነጋግረናል። ያ ስራ ማቆም አድማ አድርገን የነበረው ከሁለት ሳምንት በፊት ነው። ምክንያቱም አሁኛ የፖለቲካ ጥያቄ አይደለም። የጠየቅ ነው ራበን ነው። በቃ ዋነኛው ችግር ራበን ነው። እንደ ማንኛው የመንግስት ሰራተኛ ደሞዛችን እኩል መስተካከል አለበት የሚል ጥያቄ ነው የጠየቅ ነው። ኢቨን የደሞዝ ጭማሪ አይደለም እኛ የጠየቅ ነው። አንድ ስድስት አመት የሠራ ሰው መምህርና አንድ ስድስት አመት ሌላ መንግስት ሠራተኛ ሲቪል ሰርቫንት ሰራተኛ ደሞዛቸው እኩል አይደለም። ባይገርም የእኛ ሌላ ጥያቄ አልጠየቅንም። በዚህ ምክንያትም አሁን ባይገርም ቆላድባ ላይ ስማቸው መጥቀስ አልፈልግም ስድስት መምህር ታግደዋል እና በማስተማር ስራ ከሀያ ሰባት አመት በላይ ቆይቻለሁ። ይሄ የመምህራኑ የደሞዝ ጭማሪ ተደረገ ከመባሉ በፊት አንስቶ የተለያዩ ጥያቄዎችን በተለያየ መንገድ ሲያነሱ ነው የቆዩት። በተለይም እንግዲህ መምሩ በልዩ ልዩ መንገድ ከሚደረግበት ስውርና ግልጽ የፖለቲካ ጫና በተጨማሪ ኑሮ ከበደው በልቶ ለማደር በማይችልበት ደረጃ ላይ ደረሰ። በማህበረሰቡም ዘንድ ሙያውም ክብሩም የተናቀና የተዋረደ ሆነ። ያው በዚህ የተነሳ እንግዲህ በማህበሩ አማካኝነት ለረጅም ጊዜ የደሞዝ ማስተካከያ እንዲደረግ ጥያቄ በመጠየቅ ያው በትዕግስት ሲጠባበቅ ነው የቆየው። የመምህሩን ህይወት የሚያሻሽል መምህሩ ለስራ ተነሳሽነት እንዲኖረው ወደ ሌላ ስራ ፈጽሞ እንዳያይ እና ክብሩን የምጠብቅ የደመወዝ ጭማሪ ተለጎለታል ነው የተባለው። ይሄ ፈጽሞ ውሸት ስለሆነ ማንቀበለውና ማስተካከያ ማስተባበያ እንድደረግበት እኛ አርብና ሐሙስ ከሰዓትና ዓርብ ዕለት ሙሉውን አቁመን ነበረ። ደራርቱት ሁሉም ሐሙስን ሙሉውን አርብን ሙሉ ቀን እንትን ብለው ቀነገረብ አስቀምጠን ጀምረናል። ዛሬ ቀነገረብ አስቀምጠን ማለት እስከሰኞ ትክክለኛ እኛ የእኛን ምምለት እስከሰኞ ድረስ ትክክለኛ መልስ እንድሰጡን ካልሆነ ያው እንግዲህ በጣም ህጋዊ እና ሰላማዊ የምንለውን ነገር በሙሉ ለመጠቀም ተስማምተናል። ለትምህርት ቤት ደረጃ ክቡራትና ክቡራን አድማጮች እነዚህን ድምፆች በዝርዝር በነገው ስርጭታችን እናቀርባለን፣ እንድትከታተሉ እንጋብዛለን።